voice ሀገር ቤት ተነስቶ ሱዳን፣ ሊቢያ በረሃና ባህር አውሮፓ ድረስ ሰንሰለት የፈጠረው የህገወጥ አሸጋጋሪዎች ድብቅ እጅ ብዙዎችን ለሞትና ለጉስቁልና ዳርጓል። ሴቶች፣ ህጻናት፣ ወጣቶች በረሃ ውስጥ በውሃ ጥምና ረሀብ ህይወታቸውን ያጣሉ። ሴቶች ይደፈራሉ፣ ላልፈለጉት እርግዝና ይዳረጋሉ። በሊቢያ እስር ቤቶችና በየጎዳናው በስቃይ ላይ የሚገኙ በርካታ መሆናቸውን ገልጸውልናል። ተከታዩ የአበባየሁ ገበያው ዘገባ ሙሉውን ታሪክ ይዟል። ባህርና በረሃ አቋርጠው ከ15 ቀን እስከ አንድ ወር የሚወስድ እግር ጉዞ አድርገው ከዋጥም ሞትና ጉስቁልና ተርፈው ከምስራቅ አፍሪካ ፍልሰተኞች ሊቢያ ይገባሉ። የሜዲትራኒያን ባህር በማቋረጥ ጣሊያን፣ ሲፕረስ፣ ግሪክና ስፔን ለመጓዝ በሚደረግ ዝግጅት ፍልሰተኞቹ አብዛኛውን ጊዜያቸውን የሚወስደው የሊቢያ ቆይታቸው ነው። ወራት አመታት ከምስራቅ አፍሪካ ተነስተው አውሮፓ ለመድረስ በሱዳን በሳሃራ በረሃ ከዚያም ሊቢያ የሚደርሱ ፍልሰተኞች ቁጥር ከዓመት ዓመት መጨመሩን የሰብአዊ መብት ድርጅቶች መረጃዎች ይጠቁማሉ። እንደ አውሮፓ አቆጣጠር ከ2014 ጀምሮ ከ600 ሺህ በላይ ፍልሰተኞች ከምስራቅ አፍሪካ ተነስተው ሊቢያ ዳርቻ ደርሰዋል። ፍልሰተኞቹ በተለይም ኤርትራና ኢትዮጵያ፣ ሶማሊያ በተለያየ መንገድ ሱዳን ከገቡ በኋላ ሊቢያ ለመድረስ ከ10 እስከ 15 ቀን የመኪናና የእግር መንገድን አቋርጠው ነው። በመንገድ ላይ ከሚገጥማቸው ዘራፊ ከውሃ ጥምና በረሃድ ነው በህገ ወጥ አሸጋጋሪዎች ሊቢያ የሚደርሱት ሱዳን የሊቢያ ደቡብ እስከምትደርስ ቢያንስ አምስት ቀን ምናምን ይወስድብሃል። ደቡብን ቆርጠ እስከ ሊቢያ ደግሞ አራት ቀን ምናምን ቢያንስ፣ ትንሽ ችግር የሚደርስብህ ውሃ የውሃ ጥረት በዛ ላይ ጥማት ያራብም አለበት። ሳራ በረሃ እንዴት ነው የምትገልጸው? በጣም በጣም መጥፎ ነው። በጣም አስከፊ፣ በጣም መጥፎ መጥፎ የመጨረሻ መጥፎ ነው። እንኳን አውሮፓ አገር እንድመልስ ነው አልኩት። ምክንያቱም ያየሁት እና ያለፍኩት ህይወት በጣም ያሳዝናል። ምክንያቱም በህይወቱ ላይ ብዙ ፈተና ወጣታለ ብዙ ነገር እንታያለ ግን፣ እንደዚህ የሰሀራ ጉዞ በጣም ምክንያቱም ካንተ ጋር እየሳቀ እየበላ እየጠጣ የነበረ ልክ ካልቀል በኋላ ይሞታል። በመቆስ ነው በአደጋ ነው በጠም በውሃ ጥማት ነው በብዙ ነገር ያው፣ ይበቃ ይለያል። ወንድም ጋር ጓደኛህን ጎና ከተንኩን ትለያለች የግድ። በቃ በጣም አስከፊ ነው። በዛ ላይ ደግሞ ሰሀራ አንዳንዴ ማኪናዎች ይጠፋሉ። መንገድ ይጠፋቸዋል። ባትር ጨርሳቸው ሞባይላቸው ጂፒኤስ የሚባላላቸው ይዘት የሚንቀሳቀሱት ሞባይሎች አላቸው ቶሪያ የሚባላላቸው መንቀሳቀሱት እሱ ሲጠፋቸው፣ ባትር ድንጋይ ሲጨርሳቸው በቃ መንገድ ይጠፋቸዋል። አንዳንዴ ብዙ ማኪናዎች አሉ። አሁን መንገድ ጠፍታቸው በሰራ ላይ ሄደ የሚቀሩ አድራሻቸውም አይታወቅ የት እንዳለም አይታወቅ። ልክ መንገድ ሲጠፋቸው ወደ ፊት የሚሄዳሉ ያሉ፣ ወደ ኋላ የሚመለሳሉ፣ ወደ ጎን የሚሄዳሉ ሁሉ ሰራ ይሆናል እና ከተማ አያገኙ በዛ ላይ ማኪናን ቤንዚን ጨርሳለች። እዚህም በጥናት ይመጣል። ብዙ ነገር አለ። በጣም አስከፊ ነው። ሳህራው በጣም በጣም በዚህ ሁሉ መንገድ ተጉዘው የህል መንደራቸው አውሮፓ ለመድረስ በሊቢያ ቆይታ ያደርጋሉ። ከሊቢያ ፖሊሶች፣ ከህገ ወጥ አዘዋዋሪዎች፣ ከዘራፊዎች ሽሽት መደበቂያ በመሰላቸው ስፍራ ሁሉ በመታጎር አዎ ማለት በአደጋ ምክንያት ምናምን እነዚህ ሊቢዎች ማኪናዋን ለመቀማት አሁን ለምሳሌ እኛ የምንመጣበት ሰምሳሪ የሚያመጣ ነው። ወደዚህ ና ሌሎች የሌሎች ሰምሳሪ ደግሞ ሊቢዎች አሉ፣ መንገድ ላይ ጠብቀው የሚቀሙ የሚወስዱ ናቸው ማለት ሰንሳሪ ምንድን ነው ደላላ ማለት ነው ብዙ ችግሮች አሉ እዛ ሊቢያ ውስጥ ብዙ ሌባዎች አሉ ብዙ እንትን መንገድ ላይ አንተ ምትመጣው ደላል ና በሌላዎች የሚቆዩ የሚጠብቀው ሌባዎች አሉ መንገድ ላይ ጠብቆ ምናምን ብዙ ሀል ሺ ተወርዶ መለሱ ተያየ እንዲቀውም ስለማቅ ይሮጣል በዛ ላይ ብዙ መሳሪያዎች ይተኮሳል አንዳንዴ የጎማ ልመጣታል ማኪናዋን ና ትገለበጣለች አለች ብዙ ሰው ይመታል ሲተኩሱት መሳሪያ ሲተኩሱት ሰው ይጎዳል ብዙ ነገሮች የሚደርስ ነገር አለ በሊቢያ በማያውቁት አድራሻና ስፍራ በእነሱ አጠራር በሰንሳሪዎች ወይም በደላሎች በህገወጥ አዘዋዋሪ ስር ተቀምጠው የሚጠባበቁት ሜዲትራኒያን ሞላ ጎደለ የሚያሻግራቸው መርከብ ወይም ጀልባ ተዘጋጀ አልተዘጋጀ የሚለውን ነው። ባህርና በረሃ አቋርጠው አውሮፓ ለመግባት በሚደረግ ጉዞ በርካቶቹ ለሰንሳሪ ወይም ለህገ ወጥ አሸጋጋሪዎች የሚከፍሉት ገንዘብ ስለማይኖራቸው፣ በዘራፊዎች ስለሚነጠቁ የተጓዦቹን ህገወጥ ጉዞ የሚያውቁ የሊቢያ ፖሊሶች በደብደባና በእንግልት ፍልሰተኞቹ ወደ አገራቸው ወይም ወደ ቤተሰቦቻቸው ደውለው ገንዘብ ሀዋላ እንዲያደርጉ ያስገድዷቸዋል። ይህንን ካላደረጉ ግን የሚገጥማቸውን ሌላኛው ወጣት ይገልጻል። እጅና እግሩ በሰንሰለት ታስሮ በሌላኛው ጓደኛ በመረዳት ስልክ አናግሮኛል አናግሩኛል ለምን? ገንዘብ ስላልከፈልኩ ስንት ጊዜ ነው ሊቢያ ከገባ? አሁን ያለበት ቦታ ላይ ከደረስክ አራት ወር አካባቢ ሆነኛል። እስካሁን ድረስ ሐዋል አስደርግሃል ከቤተሰብህ? ለፍጹም ማለት ገንዘብ ስላሌለኝ። ከየት አካባቢ ተነስተ ነው ሄድከው? እኔ ከኦሮሚያ ክልል ነው ነገሌ ቦረና ነው። ስንት ቀኖ ነው እጅና እግርህ እንደዚህ ታሰረ? እንዴት ትበላለ? እንዴት ትንቀሳቀሳለ? ማለት ይፈቱሻል? በየደቂቃ ነው ይመጣሉ፣ ገንዘብ አውርድ ይሉሻል። ገንዘብ ለምን አታወርድም? ደውል ቤተሰብ ገንዘብ አስልክ ይሉሻል። አታውል ካልለሽ ታስረን ስትደረሰ ትሰቻለሽ። ወተት መድፋት አለ፣ ስኳር መድፋት አለ፣ ላይች ላይ እንደ ዱላዎች አሉ። በቢላ አስፈራሮሻል፣ በመሳሪያ አስፈራሮሻል። አሁን አንተ ምን እየጠበቅክ ነው? እኔ በመሰረቱ ገንዘብ የለኝም፣ ቤተሰበ ገንዘብ የለውም። ስለ እውነቱ ማለት ነው ገንዘብ ከፍላለሁ። ቤትማምኛ አይደለም፣ በፖለቲካ ችግር ነው ከሀገሬ ከድ የወጣሁት። ኦሮሞ ነኝ። በአዲስ አበባ ዙሪያ ባለው ማሰርኩላል በዲሞንስትሬሽኑ አማካኝነት ነው የወጣሁት እና ገንዘብ ኖሮኝ ወይም ያዘጋጀት ምንም ገንዘብ የለም። ምንድን ነው? ተስፋ ተስፋ ያው ስልክ ሳገኝ አንዳንዴ ወይም እዚህ ሰርቶ ምናምን የሚሄድ ነው። ሰርቶ ስልክ አለ ምናምን አለ የሚከፍልልኝ ካገኘው ማለት ነው አለ ካገኘው፣ አስከፍላለሁ ካላገኘው፣ እንደዚ አማራጮች አሉ። ሁለት አመት ምናምን ይፈጃል። ያ ደግሞ እዚ አብረሽ ሰርተሽ ጥዳ ተጠጃለሽ። እንትቤታት ያለሽ ሰዎች ሚገኙበታል። ወደ አውሮፓ ለመጓዝ በሊቢያ አራት ወርና ከዚያም በላይ የቆዩ ከምስራቅ አፍሪካ ከተለያዩ ሀገራት የተውጣጡ ከስምንት መቶ በላይ ፍልሰተኞች በሊቢያ አንድ ስፍራ ወይም መጋዘን ታጉረው እንደሚገኙን የገለጹልን፣ እስከ ስምንት መቶ ምናምን ይሆን። አንዳንድ መርዘኖች ከኢትዮጵያ፣ ከሶማሊያ፣ ከኤርትሪያ ሀጆች ናቸው። ወደ አውሮፓ ባህሩ ያቋርጡ ናቸው። ገንዘባቸውን ከፍሎ ጨርሰው ማለት ምን እየተጠባበቁ ነው? አሁን በቃ ገንዘብ ሲከፍሉ ይቀመጣሉ። ጉዞ ሲደርስ ይሄዳሉ። ጉዞ አለ፣ ጉዞ አለ። ጉዞ ከፍሎ የጨረሰው የተዘጋጀ ሰው ይሄዳል። ወደ ራዲዮ ጣቢያችን በመደወል ሀሳባቸውን የገለጹልን ከውመራና ከኦሮሚያ ክልል ተነስተው ሊቢያ የደረሱት ወጣቶች አንድ ሰንሳሪ ወይም ደላላ ያደረሰባቸውን ከህል መንደራቸው ወይም ሜዲትራኒያን ባህር አቋርጦ አውሮፓ የሚያደርስ ሀሳባቸውን

እዚህ እሱ ነው ተቀባይና ልክ እንደገባን ስልክ ተሰጥተን፣ ደውሉ ሂሳባችሁ አውርዱ ባህር ትገባላችሁ እናንተለን። እሺ ብለን ያንዳንዱ ስልክ ተሰጥተው ሁላችን የደወል ቤተሰባችን ነገር ናቸው ወይ ናህል ካ ተወቀናል ና ሂሳባችን አውርዱልን ምናምን ብለን፣ ከዛ ከዛ ብሎ ከፈሉልን። ያው ያን ምዕራብ ንጉሰቶች ሰው የሚባለው ሂሳብ ተቀባይ ነው። ከዛ በፊት የሆነ እዚህ ይዞን ያለ ሰውየው የዚህ ሰምሳሪ ምት ነበረች። ሰምሀር ነው የምትባለው ስማ ስናት ከዛ እሷ በኋላ እየተቀበለ ያስተላልፍ ነበር። መጀመሪያ እሷ ልክ ከሶስት ወር በፊት ነው የሄደችው ከዚህ። ልክ ጣሊያን እንደገባች የእኛም ብ በዛ ሰዓት እኛም በእከነሱ ጋር ልንጫን ነበር። አጋጣሚ ሆኖ ግን ማኪና ሞታለች፣ መርከብ ሞታለች ምናምን ብሎ አስቆርተን ሁለተኛ መንገድ ትሄዳላችሁ ብለን ከፍለን ጠልሰናል። ሰላሳ ሁለት ምናምን ነው የቀረን። ከዛ ቀረና ሁለተኛው ጉዞ ትሄዳላችሁ ተብለን ኦኬ ብለን መርከቧን መርከቧን በሰላም ገባች እዛ ብረት መሰገናሁን ጣሊያን ገባች ማለት ነው። ልክ ጣሊያን እንደገቡ ደወሉልን። ገብተናል እናንተ አሁን ትነሳላችሁ ምናምን ተብለን ያው ያን የመርሃዊ ንጉሰ ተስፋ የሚባለው ትንብር የሚቀበረው ሁላችን ተቀብለዋል እና ሁለተኛ ጉዞ እየመጣ ነው እናንተ ተብሎ ተዘጋጅተናል። ምናምን እንድንሄድ ሊጫነ ተብሎ ደውሎ ብር እናስተላልፍላቸው የሆነ ሰላሳ ሁለት ሰዎቹ ብርን አስተላልፍላቸው ወደ ልቤት ምናምን ስለው፣ እዚህ ያለ አበሻው ኤርትራው ማለት ነው። እሺ ምናምን ብሎት መጀመሪያ ተቀብሎት አናግሮት ነበር፣ እሺ ብሎ ምናምን። ከዛ ስልክ ዘጋበት መሰለኝና ሰምሳሪ መጣና እሱሙ እናንተ ሰላሳ ሁለት ሰዎቹ ያኔ መርሃዊ ንጉሰ ተሰ የሚባል ሀዋራ ጀርመን የሚሰራ ነበረ ብራችሁ ስለበላው ቤተሰባቸው ደውላችሁ ንገሯቸው፣ ብራችሁ እያንዳንዱ ሰው ብሩን ይመልስ ወይም ደግሞ ያን መንጉ መርሃዊ ንጉሰ ተሰ የሚባለው ቤተሰባችን ደውሎ ይጠይቁት ብራችሁ አላስተላልፍ ማለት፣ እኛ ስንደውል ልክ እንደማያውቀን ማና አንተ ማን ንፈልገ ነው ምናምን ይልሃል። እገሌ እገሌ ነኝ ወንድ ከዚህ ቦታ ይህን ብር ክፍሎ ነበርና አላስተላልፍ ክለን መወደዝ ምናምን እንለዋለን። ይዘጋ አገግረል ያው ሁላችን የተሰበሰብን ሰላሳ ሁለት ሰዎች ስልክ ተሰጠን ደውል ተብለን ልክ ወደ ቤተሰባችን ወደ ኤርትራ ወደ ኢትዮጵያ ወደ የትም ቦታ ደውለን ስልት ይደገፍ እኛም በቀጥ ተቆጣን። ለአንድ ነገር ምትተባበ የምንፈልገው ምክንያቱም በቃ ብራችሁን አምጡ እያለ ሀያ አራት ሰዓት እየተቀጠቀጥን እየተገረፍን፣ ሀያ አራት ሰዓት ልጆች እየመጡ እያስሩናል። ውሃም ይደፍብናል ወተት የሚደርሱብናል ብዙ ስቃይ ነው የምናሳልፈዋል። እዚህ ከሲና የባስ ስቃይ ነው የምናልፈው። በቃ ሰምሳሪ ያኔ የኤርትራ ሰምሳሪ እየመጣ ነው የሚረዳ ነው ያለ እንጂ እሱ ባይኖር ይገድልን ነበር። ሃይማኖት የሚባል የላቸውም። ሃይማኖታቸው ብር ብቻ ነው። ትንሽ የሚከብደው ደግሞ እዚህ አካባቢ ያኔ ሊቢያ ነው ብዙ መጥፎ ነገር ይደርሳል በርሳቸውም ይጣላሉ። ዳሽ የሚባላሉ ሀያ አራት ሰዓት ነው ቀ ሀያ አራት ሰዓት ነው የሚጣሉ ብዙ መገድላሉ። እና በዛ ነው በዛ ነው እኛ በጣም ህይወታችን እንትን ላይ ያለነው ዛሬ ይመጣሉ፣ ነገ ይመጣሉ፣ ለሊት ይመጣሉ። በቃ አንተኛም ሀያ አራት ሰዓት በቄ እንትን ላይ እያለቀስን። በዛ ላይ ደግሞ መጥቶ ሌሊት ያስሩናል፣ ሊቀጠቅጡናል ብላቸውም ትያሉ። እነዚህ ወጣቶች የሜዲትራኒያን ባህር አቋርጦ አውሮፓ የሚያደርሳቸው የባህር ጉዞና መጓጓዣ ጀልባ ይሁን መርከብ የሚወስድባቸውን ሰዓትና ጊዜ እንኳን ጠንቅቀው አያውቁም። ካላችሁበት ስፍራ ሜዲትራኒያን አቋርጣችሁ አውሮፓ ባት ነው እያልከኝ ነው። እና በመርከብ እና በጀልባ ለመሄድ የትኛውን ነው እናንተ መርጣችሁ የተቀመጣችሁት? ምርጫ የሚባል ነገር የለም እዚህ ጋ። እኔ ብዙም ስለ እንትኑ እውቀቱ የለኝም፣ ነገር ግን በመርከብ ነው የሚባለው። ያው በጀልባ ነው የሚሄደው። ተለቅ ያለ ይኖራል፣ አነስ ያለ ይኖራል። እንደ ሰው አጫጫኑ ነው። ገብቶሻል። ስለ አደጋው ተሰማለ? ታውቃለ? ስለ አደጋው ያው በነበርኩበት ሰዓት በኢንተርኔት ያለው በሶሻል ኔትወርኮች ምናምን አዋለው እሱ ደግሞ እግዚአብሔር አለ። እሱን እኮ አቋሟለሁ፣ ወጣዋለሁ ብዬ ወስኛ ሊወቀሩ ይችላል